ዝነኛው አትሌት ኃይሌ ገብረሥላሴ ትላንት በተካሄደው 15ኛው የኢትዮጵያ ታላቁ ሩጫ ላይ በይፋ ከአትሌቲክስ ዓለም ተሰናበተ። በእግር ኳስ የምሥራቅና መካከለኛው አፍሪካ ሻምፒዮና በኢትዮጵያ ተጀምሯል። እንደምናምሽታችሁ ልኛል። የተከበራችሁ አድማጮቼ እነዚህንና ሌሎች ዜናዎች ይዘናል፣ አብራችሁን ቆዩ መነሻና መድረሻውን መስቀል አደባባይ ያደረገው ታላቁ ሩጫ በኢትዮጵያ ትላንት መሃል አዲስ አበባ ከተማ ውስጥ በታላቅ ድምቀት ተካሂዷል። በዓመታዊው የ10 ኪሎ ሜትር የጎዳና ሩጫ የውጭ ተሳታፊዎችን ጨምሮ 40ሺህ ተወዳዳሪዎች ተካፋይ ሆነውበታል። የዓለማችን ታላቅ አትሌት ኃይሌ ገብረ ሥላሴም የስንብት ሩጫውን ዘጠኙን ኪሎ ሜትር በጫማ የቀረውን አንድ ኪሎ ሜትር ደግሞ በባዶ እግሩ ሮጦ ርቀቱን ሸፍኗል። ለኃይሌ መነሻ ምሳሌ የሆነውን ሻምበል አበበ ቢቂላን ያስታወሰበት አጋጣሚም እንደሆነለት ጠቅሶ በስፍራው የነበረው ገዛህን ጽዮን መስቀል ተከታዩን አጭር ዘገባ ልኳል። በሀያ አራት ዓመት ዓለም አቀፍ ተሳትፎ ሀያ ሰባት ጊዜ ሪኮርድ በመስበርና ሁለት ኦሎምፒኮች አራት የዓለም ሻምፒዮና ያስመሰከረው ኃይሌ የትናንቱን ስንብት አስመልክቶና በጫማ ጀምሮ በባዶ እግሩ ስለጨረሰበት የሚከተለውን ተናግሯል።

ነው። ብራዚል ያፈሰ ፉትቦለር ነው። እኔ የዓለም ቁጥር አንድ ረጅም ቁጥር አንድ ለኔ አሁንም ማባብ ይችላል፣ አባብ ይችላል። አይደለም ብዙ አፍሪካ ሀገሮች ወደ ነፃነት አውጅ ማለት አፍሪካኖችም እንደ ለካ ይቻላል ብሎ የተነሱቀሉ ሌላው ደግሞ አበሚ ኪሎ አርባ ሁለት ኪሎ ሜትር በማይመቻች መንገድ ላይ ነው ጎሌጠው። እኔ አንድ ኪሎ ሜትር በዚህ በተመቻቸ መንገድ ላይ ምን ወንኩ? እንደውም አስሩንም መሮጥ ፈልጌ ነበር ባራው ይናሉ የሀይሌ የቅርብ ጓደኛው የሲድኒ ኦሎምፒክ ማራቶን አሸናፊ ገዛኸኝ አበራ ስለ ሀይሌ በሰጠው አስተያየት መላው የዓለም ሕዝብ በአንድ መቶ አመት የማይረሳውን ታሪክ ያስመሰገበ ለወጣቶችም አርአያነት ያለው መሆኑን ተናግሯል። ትናንትና አለማትን ዞረን ስንወጣ የነበረው ስናይ የነበረውን ውድድሮች አገራችንን ላይ ማየት ለእኛ ትልቅ ቦታ አለው ብዬ አስባለሁ። ቀደም ሲል ኃይሌ ለጋዜጠኞች ሲናገር እኛም ሆንን ሌሎች አፍሪካውያን አትሌቶች ያበበ ቢቂላ ውጤቶች ነን ብሏል። ኃይሌ ለቪዮኤ ሲናገርም ለምን በዚህ ወቅት ለመሰናበት እንደወሰነ አብራርቶ ነበር። እስክንድር ፍሬው ዘግቦበታል። ኃይሌ ባለፈው ጊዜ እንትን ላይ እኮ ዋናውን ዛርግ ያለው ግን እዚህ ማንቸስተር ላይ አዎ፣ የሀገር ውስጥ ደግሞ በህዝብ ፊት የማደርገው ነገር የግድ ይለኛል። አሁን በአሁን ከዚህ ደግሞ የተሻለ ቦታ የለም። ኃይሌ የመጨረሻውን ስንብት በታላቁ ሩጫ በኢትዮጵያ ውድድር ላይ ማድረጉ ትክክለኛ ምርጫ መሆኑን የዚህ ውድድር የቀድሞ ዳይሬክተር እንግሊዛዊው ሪቻርድ ነሩርከር ይናገራል። ታላቁ ሩጫ በኢትዮጵያ በኃይሌ ልብ ውስጥ የተለየ ቦታ ያለው ይመስለኛል። ኃይሌም ለውድድሩ የተለየ መልክ እንደሚሰጠው ይረዳል። እናም ይህ ውድድር ለማቆም ትክክለኛ መንገድ ይመስለኛል። ከዚህ ቀደምም ዓለም አቀፍ ውድድር ማቆሙን አስታውቆ ነበር። በራሱ አገር ላይ መሰናበቱ ግን ጥሩ መንገድ ይመስለኛል። ለ24 ዓመታት የኃይሌ ገብረስላሴ ማናጀር ሆነው የዘለቁት ሆላንዳዊው ዮስ ሀርመንስን ተመሳሳይ ሀሳብ አንጸባርቀዋል። በአንድ ወቅት ኒውዮርክ ላይ ሩጫ ማቆሙን አስታውቆ ነበር፣ በዚህ ዓመት ደግሞ በማንቸስተር። እነዚህ ድንገተኛ ውሳኔዎች ናቸው እንጂ በእኔና በእርሱ መካከል ምክክር የተደረገባቸው አልነበሩም። በእርግጥ አሁን በመቶ ሺዎች የሚቆጠሩ ሰዎች እየተመለከቱትና እየተደሰቱ መሰናበቱ በጣም ጥሩ ነው። የውድድር ሩጫ ባቆምም በሌላ የሕይወት መስመር መሮጤን እቀጥላለሁ ያለው ኃይሌ ገብረስላሴ የግል ስራው ላይ እንደሚያተኩር አመልክቷል። ወደ አትሌቲክስ አመራር ለመምጣት ግን አሁን ያለው የኢትዮጵያ አሰራር እንደማይፈቅድለት ነው የገለጸው። እስክንድር ፍሬውን ላመስግንና በእለቱ በአስራ አምስተኛው የኢትዮጵያ ታላቁ ሩጫ ውድድር አሸናፊዎቹንና ያገኙትን ሽልማት ከገዛ ጽዮን መስቀል እንስማ። በዛው ወደ እግር ኳስ ስፖርቱ ዜናም ይዞን ይሄዳል። የኦሮሚያ ፖሊስ አትሌቶች ታምራት ቶላ እና ማሚቱ ዳስካ በቀዳሚነት ፈጽመው እያንዳንዳቸው የሃምሳ ሺህ ብር ሽልማቱን ከዋንጫ ጋር ወስደዋል። የገንዘብ ሽልማት በረከቱ ከአንድ እስከ አስር የወጡትንም ያካተተ ነው። በወንዶች አትሌት በወንሳ ዲዳ ና አትሌት አዱኛ ተክሌ ሁለተኛ ና ሶስተኛ ሲወጡ፣ በሴቶች አትሌት የብርጓዋል መለስና አትሌት ሱሌ ቶራ ሁለተኛ ና ሶስተኛ ሆነው ፈጽመዋል። ወደ እግር ኳስ ዜናው ስንሸጋገር በኢትዮጵያ አስተናጋጅነት ለሁለት ሳምንት የሚቆየው ምስራቅና መካከለኛው አፍሪካ አመታዊ እግር ኳስ ሻምፒዮና ከትናንት ወደ አቅዳሜ ተጀምረዋል። የአስራ ሁለት አገር ብሔራዊ ቡድኖች በአዲስ አበባ በሀዋሳና በባህር ዳር ስቴዲየሞች የሚሳተፉበት እግር ኳስ ሻምፒዮና በመክፈቻው የአዘጋጇ የኢትዮጵያ ብሔራዊ ቡድን ቅዳሜ ዕለት በርዋንዳቻው አንድ ለባዶ ተመቷል። በሌላው ምድብ የቡሩንዲ ቡድን ዛንዚባርን በተመሳሳይ አንድ ለባዶ አሸንፎታል። የኢትዮጵያ ቡድን በተደረደለበት የሚገኙ ታንዛኒያ እና ሶማሊያ ትናንት ተጫውተው ነበር። የታንዛኒያ ቡድን ከጨዋታ ብልጫ ጋር አራት ለባዶ አሸንፏል። ትናንት በአዲስ አበባ ስታዲየም የኬንያ ቡድን የኡጋንዳ አቻውን ሁለት ለባዶ ማሸንፉ ያልተጠበቀ ነበር። የኡጋንዳ እና የኬንያ ጨዋታ ከሁሉም የተሻለ ተክክር ታይቶበታል። ውድድሮቹ በሐዋሳና በባህር ዳር የሚቀጥሉ ሲሆን ለፍጻሜው ጨዋታ እዳር ሀያ ስድስት ለአዲስ አበባ ስታዲዮን ይሆናል። አመሰግናለሁ። ገዛ ጾም መስቀል ነበር ከአዲስ አበባ ወደ አውሮፓ ፕሪምየር ሊግ ስናልፍ በሳምንቱ መጨረሻ በጉጉት ሲጠበቅ የቆየው ጨዋታ በስፔን ላሊጋ የሪያል ማድሪድ እና ባርሴሎና ግጥሚያ ነበር። ባርሴሎና ያውም ከሜዳው ውጪ የምንጊዜም ተቀናቃኙን ሪያል ማድሪድን መሳቂያና መሳለቂያ አድርጎ በሰፊ የግብ ልዩነት አራት ለባዶ አሸንፎታል። ሉዊስ ሱዋሬዝ ሁለት ኔይማርና አኔስታ አንድ አንድ አግብተዋል። ባርሴሎናዎች የልምምድ ያህል በቀለላቸው ጨዋታ አኔስታ የዕለቱ ኮከብ ሆኖ አምሽቷል። ወደ መጨረሻ ላይ አኔስታ ተቀይሮ ሲወጣም የሪያል ማድሪድ ደጋፊዎች ለማንም አድርገው በማያውቁት ሁኔታ ከመቀመጫቸው ተነስተው አክብሮታቸውን ገልጸውለታል። ባርሴሎና በሰላሳ ነጥብ ሊጋውን ይመራል። አትሌቲኮ ማድሪድ እና ሪያል ማድሪድ በ26 እና በ23 ሁለተኛና ሦስተኛ ናቸው። በእንግሊዙ ፕሪሚየር ሊግ መሪው ማንቸስተር ሲቲ በሊቨርፑል ያልተጠበቀ ሽንፈት ገጥሞታል። አራት ለአንድ ነው የተጠናቀቀው። አርሰናልም በዌስት ብሮምዊች አልቢየን ሁለት ለአንድ ተረድቷል። ድል የቀናው ማንቸስተር ዩናይትድ ብቻ ነው። ሌሎች ጨዋታዎችም ተካሂደዋል። ኒውካስል ዩናይትድን ሦስት ለባዶ ያሸነፈው ሌስተር ሲቲ መሪነቱን ተረክበዋል። 28 ነጥብ አለው። ማንቸስተር ዩናይትድ እና ማንቸስተር ሲቲ ሀያ ሰባትና ሀያ ስድስት ነጥብ ይዘው ይከተላሉ። አድማጮች፣ በዚሁ እናጠቃልላለን። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።